ናይጄሪያ የሐሰት ዲግሪዎችን ለማስቀረት ትግል ላይ ናት። ባለፈው ዓመት በጥር ወር ቤኒንና ቶጎ ከሚገኙ ዩኒቨርሲቲዎች ናይጄሪያውያን ያገኟቸውን የሐሰት ዲግሪዎች አግዳለች። ሆኖም ባለፈው ወር እገዳው ተስፋፍቶ በኬንያ በዩጋንዳና በጋና ከሚገኙ ዩኒቨርሲቲዎች የተወሰዱ ዲግሪዎችንም አካቷል። መቀመጫውን አቡጃ ያደረገው የናይጄሪያ ብሔራዊ ዩኒቨርሲቲዎች ዋና ጸሐፊ ክሪስ ማያኪ መንግስት የሐሰት ዲግሪዎችን አይታገስም ብለዋል። ይህ ለመጀመሪያ ጊዜ ጨዋታውን የቀየረና በትልቅ ደረጃ በዚህ መንግስት የተላለፈ ውሳኔ ነው። የሐሰት ዲግሪዎችን በፍጹም አይታገስም። የናይጄሪያ ባለስልጣናት እንደሚሉት የሀገሪቱን የትምህርት ስርዓት ተአማኒነት ማስጠበቅና አሰሪዎችንም ሊፈጸሙ ከሚችሉ ማጭበርበሮች ለመጠበቅ ይፈልጋሉ። ከአፍሪቃ በህዝብ ብዛት አንደኛውን ደረጃ የምትይዘው የናይጄሪያ መንግስት የቅርብ ጊዜው ውሳኔ ላይ የደረሰው ለአንድ የሀገር ውስጥ ጋዜጣ የሚሰራ ጋዜጠኛ በድብቅ ባካሄደው ምርመራ ቤኒን ከሚገኝ አንድ ዩኒቨርሲቲ የሐሰት ዲግሪ ማግኘት ከቻለ በኋላ ነበረ። ጋዜጠኛው ኦማር አውዱ ባለፈው ጥር ወር አራት ዓመት የሚወስደውን በአንድ የቤኒን ዩኒቨርሲቲ የሚሰጥ የዲግሪ መርሃ ግብር ከሁለት ወር ባነሰ ጊዜ እንዴት መጨረስ እንደቻለ በዝርዝር አሳውቆ ነበረ። ማያኪ በድብቅ ለመማር የተመዘገበው ጋዜጠኛ በስድስት ሳምንት ውስጥ ከኒጀር ድንበር ተሻግሮ ሰርተፊኬቱን ማግኘቱ የማይታሰብ የማይታመንም ነው ብለዋል። በናይጄሪያ ለአካዳሚ ትምህርት መረጃዎች እውቅና የሚሰጡ የመንግስት ድርጅቶችና የሚኒስቴር መስሪያ ቤቶችም ምርመራ እየተካሄደባቸው ነው። የናይጄሪያ የትምህርት ሚኒስትር ለጋዜጠኞች እንደተናገሩት የፌዴራሉ መንግስት ፕሬዚዳንት ቦላ አህመድ ቲኑቡ የሀገሪቱ የሲቪል ሰርቪስ ፌዴሬሽን ኃላፊ ማናቸውንም የሐሰት ሰርተፊኬት የያዘ ሰው እንዲያባረሩ ትእዛዝ ሰጥተዋል። ፕሬዚዳንቱ በዚህ እርምጃ የናይጄሪያን ቀጣሪዎች ከዚህ አይነቱ የሐሰት የትምህርት መረጃ መጠበቅና በአገሪቱ ውስጥ የብቃት ማረጋገጫዎች ትክክለኛነትን ማረጋገጥ ይገባል ብለዋል። ሪችመንድ አቻያምፖንግ በጋናው የክርስቲያን ሰርቪስ ዩኒቨርሲቲ የኮሚኒኬሽን መምህር ናቸው። በጉዳዩ ላይ ለዶችቨለ በሰጡት አስተያየት ናይጄሪያ ችግሩን ለመከላከል ትክክለኛ እርምጃ እየወሰደች ነው ብለዋል። አንዳንድ ዩኒቨርሲቲዎች መታገዳቸው ወደ ትክክለኛው አቅጣጫ የሚወስድ እርምጃ ነው። ይህም የሐሰተኛ ምስክር ወረቀቶችን ደረጃ ለማጣራት ይረዳል። በናይጄሪያ የሐሰት የዩኒቨርሲቲ የምስክር ወረቀቶች አዲስ አይደሉም። ባለፈው ጥር መንግስት ባለፉት 15 ዓመታት በሀገሪቱ አገልግሎት መስጠት በጀመሩ 107 የግል ዩኒቨርሲቲዎች ላይ ምርመራ በማካሄድ ላይ መሆኑን አስታውቋል። ይህም የሐሰት ድግሪዎችን መስፋፋት ለመከላከል ተጨማሪ ጥረት ነው። እዚህም እዚያም የህገ ወጥነት ኪሶች አሉ። ሆኖም ይህ በምንም አይነት ባለጸጋውን የናይጄሪያ አካዳሚ ልምድና የናይጄሪያ ዩኒቨርሲቲ መለያ በሆኑት የተከበሩ ዓመታት ላይ ጥላ እንዳጠላ ነው የምንመኘው። እንደ አቼምፖንግ ገለፃ የሐሰት የዩኒቨርሲቲ ዲግሪዎች መስፋፋት ብዙውን ጊዜ ከተቆጣጣሪ አካላት ትክክለኛ ቁጥጥር መላላት ጋር ይያያዛል። የሐሰት ዲግሪዎች እንዳሉ በተዘገበባት በጋና አቼምፖንግ እንዳሉት ችግሩን በጠንካራ የክትትል ሂደት መቆጣጠር ተችሏል። ጋና ቀጣሪዎች የወደፊት ሰራተኞቻቸውን ሰርተፍኬቶች እንዲያጣሩ ታበረታታለች። የናይጄሪያ ባለስልጣናት ለዜጎችና ለዓለም ናይጄሪያ ውስጥ ከሚገኙ ዩኒቨርስቲዎች የሚሰጡ ዲግሪዎች አሁንም የቁጥጥር ደረጃዎችን ያሟሉ ለመሆናቸው ማረጋገጫ ይሰጣሉ። አቼምፖንግ እንደሚሉት ናይጄሪያ ትግሉን ለማሸነፍ ከዚህም በላይ መስራት አለባት የናይጄሪያ ባለስልጣናት እንደተናገሩት ቢያንስ 21600 ምሩቃን የሚባሉ ናይጄሪያውያን ከቤኒን ቶጎና ሌሎች ሀገራት የተጭበረበረ ዲግሪ ያገኙ ናቸው ባለፈው ጥር ጋዜጠኛ አውዱ የምርመራ ዘገባው ይፋ እንደሆነ ችግሩ በናይጄሪያ የትምህርት ስርዓት ላይ የሚያስከትለው ጫና ቀላል እንዳልሆነ ተናግሮ ነበረ። ሰርተፊኬቶች ማግኘት የሚፈልጉ ተስፋ የቆረጡ በርካታ ወጣት ናይጄሪያውያን አሉ። ይህ ደግሞ በትምህርቱ ዘርፍ ላይ ከፍተኛ ክፍተት እየፈጠረ ነው። በዚህ ጉዳይ ላይ ናይጄሪያ ችግሩን የማሳወቅ ከፍተኛ ዘመቻ ማካሄድ አለባት ብለዋል። የሐሰት የትምህርት ማስረጃዎች ለአደጋ እንደሚያጋልጡና ሕጋዊውን ተቋም እንዴት ማወቅ እንደሚችሉ ሕዝቡን ማስተማር እንደሚያስፈልግም ተናግሯል። የናይጄሪያ ባለስልጣናት ደግሞ የተጭበረበረ ዲግሪ እንደሚሰጡ የደረሱባቸው የትምህርት ተቋማት ከሚገኙባቸው ሀገራት ጋር ድንበር ተሻጋሪ ትብብር እንዲያደርጉ ተማጽኗል። አድማጮች፣ የዛሬው ትኩረት በአፍሪቃ በዚሁ አበቃ። ሂሩት መለሰ ነኝ። ደህና ቆዩኝ።